ከሰሞኑ የማህበራዊ መገናኛ ዘዴዎች መነጋገሪያ ርዕስ ከሆኑ ጉዳዮች መካከል ከሰላሳ በላይ የሚሆኑ የመንግስት ባለስልጣናትና ነጋዴዎች ከሙስና ጋር በተያያዘ እንደታሰሩ መነገሩ አንዱ ነው። የአገሪቱን ሀብት የሚበዘብዙ ዋነኞቹ ሙሰኞችን እንዳላየ አልፎ እነዚህ ላይ ማተኮሩ ትርጉም የለውም ከሚሉ አንስቶ መንግስት የጀመረው ሁሉ በህዝቡ ተቀባይነት አግኝቷል እስከሚሉ የተለያዩ አስተያየቶች ድረስ በማህበራዊ መገናኛ ዘዴዎች ተሰንዝሯል። የግብር ተቃውሞ ጉዳይ እልባት ሳያገኝ የባለስልጣናቱ መታሰር የብዙዎች መነጋገሪያ እንደመሆኑ መጠን አትሌቲክሱም ትኩረት ስቧል። የኢትዮጵያ አትሌቲክስ ፌዴሬሽን በለንደን 16ኛው የዓለም አትሌቲክስ ሻምፒዮና የኢትዮጵያ ብሔራዊ ቡድን ተሳታፊ አትሌቶችን ይፋ ማድረጉ ከቅሬታ እስከ ድብደባም አዳርሷል። አብራችሁን ቆዩም። በኢትዮጵያም የግብር ተመን ያስከትለው ተቃውሞ አዲስ አበባ ውስጥ ዳርዳር ማለት በጀመረበት ወቅት ነበር ሌሎች ሁለት ጎላ ያሉ ጉዳዮች የተደመጡት፣ የአምባሳደሮች ሹመትና የመንግስት ባለስልጣናት እንዲሁም ነጋዴዎች የመታሰራቸው ዜና። ሁለቱ ጉዳዮች በማህበራዊ መገናኛ ዘዴ ተጠቃሚዎች ዘንድ በፍጥነት ነበር አስተያየት የተሰጠባቸውም። አንዳንዶች ሹመትና እስሩ ተቃውሞውን ለማስቀየስ ጊዜ ጠብቀው የወጡ ናቸው ሲሉ ተደምጧል። ሌሎች ደግሞ መንግስት በጀምረው እርምጃ እንዲገፋበት አበረታቷል። በተለይ ሪፖርተር ጋዜጣ ከ30 በላይ የመንግስት ባለስልጣናትንና የነጋዴዎችን ስም ዝርዝር ይዞ የመውጣቱን ዜና በርካቶች ተቀባብሎታል። አማር ቢን ያስር በፌስቡክ ገጹ ሰበር ዜና ሲል የተጠርጣሪ እስረኞቹን ስም ከሪፖርተር ጋዜጣ ላይ በመውሰድ አያይዟል። ተጠርጣሪዎቹ የስልጣን ደረጃቸው ከፍተኛ አለመሆኑን ለማመላከት ይመስላል፣ የደረጃ ሀመሯ ተጠርጣሪ ሙሰኞች ዝርዝር እንደሚከተለው ነው ሲል አማር ከ30 በላይ የሚሆኑ የተጠርጣሪዎችን ስም ዝርዝር ጽፏል። ብስራት ተሾመም እንደ አማር ደረጃ ሀመሯ ሙሰኞች ሲል ጽፏል። እነዚህ ሚጢጢዎቹ አንድ ነጥብ ሁለት ቢሊዮን ጉዳት አደረሱ ካሉ ራሳቸው ምን ያክል እንዳካብቱ መገመት ቀላል ነው፣ ሌባ ሁላ በማለት ትዊተር ላይ ጽሑፉን ያሰፈረው ደግሞ አውራሪስ ነው። ደረጀ ጂ እዛው ትዊተር ላይ እነዚህ 34ቱ መጀመሪያ ላይ የአርባ በስድሳ እድለኞች ነበር የመሰሉኝ ሲል ተሳልቋል። ተሰማ በላይ ደግሞ ከ1.1 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ባለስልጣናትና ነጋዴዎች ስም ዝርዝር በሚል ኢንተርኔት ላይ ወጣውን የሪፖርተር ዜና በማያያዝ እንዲህ ሲል በእንግሊዝኛ ጽፏል። በተግባር ላይ ያሉ ሻርኮች ትንንሽ አሶችን እየሰለቀጡ ነው። ጽሁፉ ከትዊተር ገጹ የተገኘ ነው። ቀጣዮቹ አስተያየቶች ደግሞ መንግስት የወሰዳቸውን እርምጃዎች የሚደግፉ ናቸው። ከጣዕመ ሃጎስ እንጀምር። መንግስት በራሳችን ስልጣን ስለሰጠ ነው የፈለገውን ማድረግ ይችላል አያገባችሁም ብሏል። ጣዕመ አወቀ ለጣርጌ ደግሞ ምንም አትጠራጠሩ የሚጨንቀው ቁጭ ብሎ የሚያወራ ካልሆነ በቀር መንግስት የጀመረው ሁሉ በህዝቡ ተቀባይነት አግኝቷል የሚል አስተያየት ሰጥቷል። የአሳ ግማቱ ከጭንቅላቱ፣ የስርዓቱ ብልሹነት ከላይ ከመሠረቱ ስለሆነ አሁን በቁጥጥር ስር ዋሉ የሚባለው ሁሉ የወያኔ ጨዋታ መሆኑ ነው። የአለማየሁ መንግስቴ የፌስቡክ አስተያየት ነው። ዲሞክራሲ በሌለበት ሀገር ለምን አስር ጊዜ አይቀያይርም ይችላል የሚል አስተያየት ደግሞ ኃይሉ ንጉስ አስፍሯል። በለጠ አበበ በፌስቡክ አስተያየቱ ሲጠረ፣ አሳፋሪ ነው የበላው ሳይጠየቅ የላሰው ሲታሰር ብሏል። ከዚሁ ከእስር ጉዳይ ሳንወጣ ሰሞኑን የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ባህር ዳር ችሎት ለመታደም ባቀኑበት ወቅት ለአጭር ጊዜ መታገታቸውን በፌስቡክ ገጻቸው ተናግሯል። አቶ የሸዋስ ገና በአውሮፕላን ወደ ባህር ዳር ጉዞ ማድረግ ከጀመሩበት ቅጽበት አንስቶ ታግቼ ተለቀኩ እስካሉበት ጊዜ ድረስ የነበረውን ሁኔታ በተከታታይ በማህበራዊ የመገናኛ ዘዴ አስነብቧል። የነ መልካሙ ታደለ ቀጠሮ ወደ ነገ ሐምሌ 20 ቀን ቀኝ ተዘዋወረ ሲሉ የጻፉት አቶ የሸዋስ እኔና የመኤአዱ አንሙት የኔ ዋስ ጠበቃ እንዲቆምላቸው ካመቻቸን በኋላ ባህር ዳር ተገኝተን ችሎቱን ተከታትለናል ሲሉ አስነብቧል። ጥቂት ቆየት ብለው ደግሞ ማንነታቸውን ለመግለጽ ፈቃደኛ ባልሆኑ ሰዎች አሁን ለጥያቄ ትፈለጋለህ፣ ወደ ፖሊስ ጣቢያ እየተባልኩ ነው የሚል ጽሁፍ ፌስቡካቸው ላይ አስፍሯል። እነማን ናቸውና፣ የፍርድ ቤት ማዘዣ ካላሳዩ የትም እንዳትሄድ የሚሉና ሌሎች አስተያየቶችም ለአቶ የሸዋስ ተሰጥቷል። አቶ የሸዋስ ትንሽ ዘግየት ብለው ግን ሁሉም ነገር ማለፉን ገልጧል፣ እንዲህ በሚል አጭር አረፍተ ነገር፤ ከጥቂት ጊዜ እገታና ማስፈራሪያ በኋላ ነጻ ሆኜ ተመልሻለሁ። የሹምሽርና እስሩ ዜና የብዙዎች መነጋገሪያ በሆነበት ቅጽበት በአትሌቲክሱ ዘርፍም ከቃላት ንትርክ እስከ ድብደባ ያዳረሰ ውዝግብም ተሰምቷል። የኢትዮጵያ አትሌቲክስ ፌዴሬሽን ከጥቂት ቀናት በኋላ በለንደን ለሚደረገው የዓለም አትሌቲክስ ሻምፒዮና ውድድር በብሔራዊ ቡድኑ የሚያሳትፋቸውን አትሌቶች ይፋ ማድረጉ በርካታ ነገሮችን አስከትሏል። ከቅሬታ እስከ አሰልጣኝ ድብደባ በምርጫው ለጊዜው አርባ አትሌቶች ተካቷል። አቶ ስለሺ ብስራት የኢትዮጵያ አትሌቲክስ ፌዴሬሽን በለንደን አስራ ስድስተኛው የዓለም አትሌቲክስ ሻምፒዮና የኢትዮጵያ ብሔራዊ ቡድንን አስመልክቶ ትናንት አመሻሽ ላይ በሰጠው ጋዜጣዊ መግለጫ ኢትዮጵያ በአርባ አትሌቶችና በ13 የውድድር አይነቶች ትሳተፋለች ሲሉ የአትሌቶችን ስም ዝርዝር ረቡለት በፌስቡክ ገጻቸው ይፋ አድርጓል። የስፖርት አማካሪው ጋዜጠኛ ኤልሻዳይ ነጋሽ ምርጫውን አስመልክቶ በትዊተር ገጹ ትኩረት ሳቢ ሲል ጽፎበታል። ለለንደን ውድድር የኢትዮጵያ ቡድን ምርጫ ትኩረት ሳቢ ነው ሲል ጽሑፉን ያንደረደረው ኤልሻዳይ ገንዘቤ ዲባባና አልማዝ አያና በሁለት ዘርፍ እንደተመረጡ ቀነኒሳ በቀለ በምርጫው አለመካተቱ እንዲሁም መሐመድ አማን መመረጡን አስነብቧል። አራቱን ታዋቂ አትሌቶች ጠቅሶ ምርጫውን ትኩረት ሳቢ ያለበት ምክንያትም እንዲህ አብራራል። እነዚህ በተለይ አራቱ አትሌቶች ቡድን ውስጥ ይካትታሉ አይካትቱም፣ በምን ሁኔታ ተካቶ ውስጥ በደለ እንደሄዳሉ የሚለው ነገር ከምርጫው በፊት ትኩረት ሳቢ የሆነ ጉዳይ ነበር። የምናየው በዚህ አመት ምንም ውድድር ላይ ያልሳተፈችዋል ማበያ ነው። በሁለት ኢቬንቶች ተመልጣለች። ገንዘቤ ዲባባ በሁለቱም ኢቬንቶቿ አቋም ቢኖር አሁንም በሁለት ኢቬንቶች ተመርጣለች። አመድ አማን ደግሞ ላይ የተደረገው ማጣሪያ በጥሩ ሁኔታ ሳይፈጽም ቀርቶ ከዚህ ቡድን ውስጥ ይገባል ላይገባም የሚለው ነገር ጠርጣሪ ላይ ያለ መጨረሻው ሰዓት ላይ ማድሪድ ላይ በተደረገው ድድር የሚያስፈልገው ሰዓት አግኝቶ ስምንት ሜትር ቡድን ለመቀላቀል ችሏል። እንዲሁም ቀለን ይሰከለ በዚህ ዓመት ጥሩ አቋም የሚባል በማራቶን ቢያሳይም በቡድን ሳይካተት ትጥዘዋል። ስለዚህ ምርጫ ውስጥ የነበረው አንቲሲፔሽን እና በኋላ የተፈጠረው ምርጫ ላይ የተፈጠረው አውትካም የተለያየ መሆኑ ነው እንደ ኢንትረስቲንግ ያደረገው። ስለ ስለዚህ ወደ ምርጫ ሲገቡ እነዎች እነዚ ሴቶች ይካተታሉ ይካተቱ በሁኔታ የሚካተተው የሚለውን ነገር በቅርበት ከታተል ነበር። ከዛ ግን በተለያየ ሁኔታ የተወሰኑ ተካታ የተወሰኑት ከመካተትም በላይ ሁለት ውድድር መረጣቸው ለእኔ ትኩረት ሳቢ ጉዳይ ነው ብዬ ነው የምገምተው። የኢትዮጵያ አትሌቲክስ ፌዴሬሽን የለንደን ማራቶን ተሳታፊ አትሌቶችን ለመምረጥ የሚጠቀምበትን መስፈርት ቀደም ሲል አለማስተዋወቁ በብዙዎች ዘንድ ግርታን ፈጥሮ ነበር። አንዳንዶች የምርጫ መስፈርቱ ቀድሞ ይፋ አለመሆኑ ለተበላሸ አሰራር ያጋልጣል ሲሉም ስጋታቸውን አሰምተው ነበር። ኤልሻዳይ ይቀጥላል። ማስታወስ ያለብን ነገር የማራቶን ቡድኑ ነው ከሙሉ አትሌቲክስ ቡድን ምናልባት ስድስት ወይም ሰባት ሳምንት በፊት ነበር ይፋ የተደረገው። እዛ መጀመሪያ ላይ ይፋ የተደረገው ቡድን ውስጥ ቀነኒሳ በቀለ እና ጥሩነሽ ዲባባ በማራቶን እንደሚሳተፉ ነበር ይፋ የተደረገው። ነገር ግን ጥሩነሽ ማራቶን ዓለም ሻምፒዮና ላይ መሮጥ የነበረውን ውሳኔ ትታ ወደ አስር ሺህ ሜትር ወልታለች። ቀነኒሳ በቀለ ደግሞ ከሚያደርገው ውድድር ትሬኒንግ አንጻር ጥሩ አቋም ላይ መሆኑ ስላልተሰማ ወደዚህ ምርጫ ውስጥ እንዳይካተት ሆኗል። ባለፈው አመት ላይ ከዓለም ሻምፒዮና የበለጠ ትልቅ የገዘፈ ኦሎምፒክ ውድድር ነበር። እዛ ላይ ሁሉም አትሌት በማንኛውም መንገድ ለመግባት ይሞክራል። አለም ሻምፒዮና ቀነኒሳ ጥሩነሽም ብናይ ቀነኒሳ አማራት ጊዜ አሸናፊ ሆኗል። ጥሩነሽም እንደዚያው። ስለዚህ አለም ሻምፒዮና ላይ በተለይ አሁን ባሉበት እድሜና የከሪየር ሌቭል ለመሳተፍ ይሄን ያህል የሚያጓጓ አይደለም። ከነሱ የበለጠ ደግሞ ሌሎች አትሌቶች እድል ሰጥቶ እነሱም ወደ ውጤት የሚያመሩበትን አጋጣሚ ቢጠቀሙ የተሻለ የሚሆን ይችላል። እንደ ሀገርም ሲታስብ የተሻለ አማራጭ ቢሆን ይሄ ነው በሚል ነው ይመስለኛል። ፌዴሬሽኑም እነዚህን አትሌቶች በማራቶን ላይ ለዓለም አካል የአትሌቶቹ ምርጫ ውጤት ይፋ መሆን ጉዳዩ ወደ ጸብም እንዲያምር አድርጓል። እንግዲህ ምርጫው ማፈኛው ማታ ነበረ ይፋ የተደረገው። ከዛ በኋላ በሶስት ሺ ሜትር መሰናክል ላይ ከኢትዮጵያ ሶስተኛ ፈጣን ሰዓት ያለው ባለፈው አመት ደግሞ የአፍሪካ ሻምፒዮን የነበረው ጫላ በየው የቡድኑ ምቅ በአሰልጣኝ ዮሀንስ መሀመድ ላይ ጥቃት አድርሷል። ከዛም ጥቃት ከደረሰ በኋላ ለመሰወር ይችሏል ተሰውሮም በመጨረሻ የነበረኝ ኢንፎርሜሽን ፖሊሲ እየተፈለገ መሆኑን ነበረ። ይሄ እንግዲህ በተደጋጋሚ በፊት ዓመቶች በዚህ በምርጫ ጉዳይ ላይ ብዙ ትኩረት የሚስብ ግጭቶችን የሚያስተናግድ ወቅት ነበር። ዘንድሮም ግን ይሄ ሁኔታ ተደግሟል። ይሄ በምርጫ ሁኔታዎች ላይ ከዓመት ዓመት የሚፈጠሩ ነገሮች በተሻለ መጠን አጠርቶ እርምጃ መውሰድና ቅጩ እንዲቆሙ ማድረግ የተሻለ አማራጭ ሊሆን ይመስለኛል። እና ይሄ ነገር በጣም ተደጋገመ። አሁን ደግሞ ከተወሰኑ ሚዲያ ላይ ከሚፈለዘሩ አስተያየቶች ስቶች አልፎ ወደ ግን ላይ ጥቃት ደረጃ መድረስ ችሏል። እና ይሄ ሁኔታ በጣም አሳሳቢ ነው፣ ለስፖርቱም አሳሳቢ ነው። በዛ ላይ ደግሞ ምርጫውን ራሱ ለሚያካሄዱት አካላት ደግሞ አሁን የደህንነት ጉዳይም መሆን ችሏል እና ይሄ ትልቅ ሊታሰብ የሚገባ ጉዳይ ነው ብዬ እገምታለሁ። አትሌቱ አራራት ሆቴል አሰልጣኙን በድንጋይ ደብድቦ ተሰወረ መባሉን አስመልክቶ ሰናይ ጥበቡ በፌስቡክ ገጿ እንዲህ ብላለች። እኔን ያልገባኝ በአራራት ጫካ በኩል ሎንዶን ቅርብ ነው እንዴ? አድማጮች የባለስልጣናቱ ስርና የአትሌቶቹ ምርጫ በሚል ርዕስ ያቀረብንላችሁ የዛሬው የማህበራዊ መገናኛ አውታሮች ቅኝት ዘገባችን በዚሁ ይጠናቀቃል። ማን ተጋፍቶ ስለሽነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።